ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያሰማውን ፕሮግራም አሁን ጀመረ። የደቡብ ሱዳን ተፋላሚዎች ድርድር ጊዜ መፍጀቱ ቅሬታ ተፈጥሯል። ዋናው ጉዳይ እስካሁን እየተካሄደው ያለው ድርድር በዋና ቁም ነገሮች ላይ ሳይሆን በሚደራደሩባቸው አጀንዳዎች በማጽደቅ ጉዳይ ላይ በመሆኑ ይህን ያህል ጊዜ በመውሰዱ ደስተኞች አይደለንም። የኢጋድ አደራዳሪና የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ስዩም መስፍንን ድምጽ ነው የሰማነው። ዝርዝሩን በእለቱ አብይ ርዕስ ይዘናል። ሁለተኛው የፕሮግራማችን አጋማሽ ደግሞ ሐኪሙን ጠይቁ፣ ንግድና መጣኔ ሀብት እንዲሁም ጤና ፕሮግራሞች ይቀርቡበታል። እንደምናምሽታችኋል ውድ አድማጮቻችን፣ የምናስተናግዳችሁን የቆንጅታዬና እኔም አዲሱ አበበንን ፕሮግራሙን ደሳሬ መኮንን እየመራ ይገኛል። የማክሰኞ መጋቢት 30 2006 ዓ ም ፕሮግራማችንን በዓለም ዜና ይሆናል የምንጀምረው። ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ማሻሻ ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትር ሆነው ተሾሙ። በኢትዮጵያ ሴቶች እንደዚህ ባለ ከፍተኛ የመንግሥት ሥልጣን ሲቀመጡ ይሄ የመጀመሪያ ጊዜ መሆኑ ነው። ዘጋቢያችን መለስካቸውማ ከ ከአዲስ አበባ አጠር ያለ ዘገባ አልኮልናል። ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ማሻሻያ ክለስተር አስተባባሪና የሲቪል ሰርቪስ ሚኒስቴር ሚኒስትር ሆነው መሾማቸውን ዛሬ የገለጸው ዋልታ ኢንፎርሜሽን ማዕከል የተሰኘው ድርጅት በድረገጹ ላይ በወጣው ዜና ነው። ወይዘሮ አስቴር የተኩት በቅርቡ በሞት የተለዩትን የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት የነበሩትን የአቶ አለማየሁ አቶምሳን ስልጣን የተረከቡትን የአቶ ሙክታር ከድርን ስፍራ መሆኑ ነው። ዋልታ በድረ ገጹ እንደገለጸው ይህ ሹመት ወይዘሮ አስቴር ማሞን እንዲህ ያለ ከፍተኛ የመንግስት ሥልጣን ለመያዝ የመጀመሪያዋ ኢትዮጵያዊት ያደርጋቸዋል። ሚኒስትሯ ከዚህ ቀደም የኦሮሚያ ክልላዊ ምክር ቤት አፈ ጉባኤ፣ የወጣቶችና ስፖርት ሚኒስትር እንዲሁም በኢትዮጵያ የሕዝብ ተወካዮች ምክር ቤት የመንግሥት ተጠሪ ሆነው ሰርተዋል። ወይዘሮ አስቴር ኢህአዴግ የተሰኘውን ገዢ ግንባር ካዋቀሩት አራት አባል ድርጅቶች መካከል የኦሮሞ ህዝብ ዴሞክራሲያዊ ድርጅት የሥራ አስፈጻሚ ኮሚቴ አባል ሲሆኑ በቋንቋና ስነ ጽሁፍ የመጀመሪያ ዲግሪ በድርጅታዊ አመራር ደግሞ ሁለተኛ ዲግሪ እንዳላቸው ዋልታ በድረ ገጹ ዘርዝረዋል። አንዳንድ ታዛቢዎች የአቶ ሙክታር ከድርን ከምክትል ጠቅላይ ሚኒስትር ደረጃ የአንድ ብሔራዊ ክልላዊ መንግስት ፕሬዚዳንት መሆናቸው እንደ መሻር ይቆጥራል ሲሉ ሌሎች ደግሞ ቀደም ሲል ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊም ሆኑ የአሁኑ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በቅርቡ እንዳሉት በገዥው ግንባር ኢህአዴግ አሰራርና መርህ መሰረት አባላቱ ይህንን ከቁም ነገር አይከቱትም። ዋናው ቁም ነገር የትኛውም አባል ድርጅቱ በመደበው ስፍራ መስራቱ ነው። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሩሲያ በምስራቅ ዩክሬን የተገንጣይ አመፅ እየቆሰቆሰች ነች። ይህም በጦር ጣልቃ ለመግባት ሰበብ የሚሆናት ቀውስ ለመፍጠር የያዘችው ተንኮል ሊሆን ይችላል ሲሉ ለመወሰኛው ምክር ቤት ተናገሩ። ኬሪ ለዩናይትድ ስቴትስ መወሰኛው የውጭ ግንኙነቶች ኮሚቴ ባሰሙት ንግግር ሩሲያ ቢያንስ በሶስት ከተሞች የዩክሬን ከተሞች በተቀሰቀሱት የእርሷ ደጋፊ የሆኑ አመጾች ውስጥ እንዳለችበት ግልጽና የማያሻማ ነው ብለዋል። ሞስኮ ዩክሬንን የማመስ ጥረቷን ከቀጠለች የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ እጅግ ጠበቅ ያለ እቀባ ሊጥሉባት እየተዘጋጁ መሆናቸውን የውጭ ጉዳይ ሚኒስትሩ አስረድተዋል። ይህ በዚህ እንዳለ የሩሲያ የውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ የዩክሬንን የወደፊት እጣ ፈንታ በሚመለከት በሚደረጉ ንግግሮች ውስጥ ደቡብ ምስራቃዊ የሀገሪቱ ክፍሎች መሳተፍ አለባቸው ሲሉ ተናግረዋል። ሚኒስትሩ ዛሬ በሞስኮ ሲናገሩ በአመዛኙ የሩሲያ ቋንቋ ተናጋሪዎች ያሉበት ያሉባቸው እነዚህ የዩክሬን አካባቢዎች በሚደረጉት ንግግሮች ውስጥ ሁሉ እንዲወከሉ ሩሲያ ትፈልጋለች ብለዋል። በሌላ በኩል የሰሜን አትላንቲክ የቃል ኪዳን ሀገሮች ድርጅት ኔቶ፣ ሩሲያ ከእንግዲህ በዩክሬን ጉዳይ ጣልቃ ከገባች ይብሱን ከዓለም ማህበረሰብ የሚያስገልላት ታሪካዊ ስህተት ይሆንባታል ሲሉ አስጠንቅቀዋል። የሩሲያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ደግሞ ዩክሬን በደቡብ ምስራቅ ግዛቷ የያዘችውንና ወደ እርስ በርስ ጦርነት ሊያመራ የሚችለውን ወታደራዊ ዝግጅት ሲል የጠራውን እንድታቆም አሳስቧል። የዩናይትድ ስቴትስ የመከላከያ ሚኒስትር ቸክ ሄግል ከቻይና ጋር ግጭት ቢነሳ ዩናይትድ ስቴትስ የእስያ አገሮቿን ትከላከላለች ሲሉ በማስጠንቀቅ ላይ ናቸው። የመከላከያ ሚኒስትሩ ይህን የተናገሩት ዛሬ ማክሰኞ በቤጂንግ ከቻይናዊ አቻቸው ቻንግ ዋንቋን ጋር ተገናኝተው ከተወያዩ በኋላ ነው። ዩናይትድ ስቴትስ የረጅም ጊዜ አጋሮቿ የሆኑትን ጃፓንንና ፊሊፒንስን ከጥቃት ለመከላከል ግዴታ ውስጥ የገባችባቸውን ውሎች ሙሉ በሙሉ ታከብራለች ሲሉ የመከላከያ ሚኒስትሩ አስገንዝበዋል። ቻይና የባህር ክልል የመቆጣጠር ዓላማዋን ለማሳካት የማስፈራራት ተግባር ታካሄዳለች ሲሉ ከሚከሷት በርካታ የእስያ ሀገሮች መካከል ጃፓንና ፊሊፒንስ ይገኙባቸዋል። በሕንድ ውቅያኖስ ደቡባዊ ክፍል የጠፋውን የማሌዥያ የመንገደኞች አውሮፕላን ፍለጋ ላይ የተሰማሩት ሰራተኞች ብላክ ቦክስ የሚባለውን ከአውሮፕላኑ የመረጃ መዝጋቢ መሳሪያ የመጣ ነው ብለው ያመኑበትን የኤሌክትሮኒክ ምልክት እንደገና ለማግኘት እየተጣደፉ ናቸው። የዩናይትድ ስቴትሱ የባህር ኃይል አሳሽ መሳሪያ ባለፈው እሁድ ከአውሮፕላኑ የበረራ ሬኮርድ መዝጋቢ መሳሪያና ከበረራ ክፍሉ ድምጾች መዝጋቢው ሁለት ጥርት ያሉ ምልክቶችን ካገኘበት ጊዜ ወዲህ ሌላ የተሰማ ነገር የለም። ተጨማሪ ድምጽ ካልተገኘ በስተቀር ካለሰው ጠል ቆ የአውሮፕላኑን ስብርባሪ የሚፈልግ መሳሪያ ወደ ውቅያኖሱ ወለል መስደድ እንደማይቻል የአውስትሬሊያው የፍለጋው እንቅስቃሴ ኃላፊ አንገስ ውስተን ዛሬ ባደረጉት ጋዜጣዊ መግለጫ አስታውቀዋል። የምልክት ፍለጋ ውጥረት በርካታ ቀናት ሊወስድ እንደሚችልም ሳይገልጹ አላለፉም። ድምፅ የመረጃ ሰብሳቢው መሳሪያ ያለበትን ቦታ ጠቋሚው ቁልፍ ባትሪው የሚሰራው ለሰላሳ ቀናት ብቻ በመሆኑና አውሮፕላኑ እምን እንደገባ ከጠፋ ዛሬ ማክሰኞ ድፍን አንድ ወር ስለሆነው ባለስልጣናት ጊዜ እያመለጠ ነው የሚል ስጋት ገብቷቸዋል። ደቡብ አፍሪካዊው ሯጭ ኦስካር ፒስቶሪየስ ዛሬ በፍርድ ቤት በሰጠው ቃል የሴት ጓደኛው ሪቫ ስቲንካምፕን በተኮሰው ጥይት እንደገደላ ገደላ ስላወቀበት ወቅት እያለቀሰ አስረዳ። በነፍስ መግደል ክስ ሂደቱ ትናንት ቃሉን መስጠት የጀመረው ፒስቶሪየስ በመታጠቢያ ቤቱ በር ውስጥ የተኮስኩት አጥቂ የገባ መስሎኝ ነው ብሏል። በሩም ብርግድ አድርጌ ከፈትኩና ገብቼ ሪቫ ላይ ተደፍቼ አለቀስኩ። ምን ያህል ጊዜ እንደቆየው አላውቅም፣ ግን መተንፈስ አቁማ ነበር ብሎ ሲንሰቀሰቅ ተስተውሏል። ዳኛውም የዕለቱን የምስክርነት ቃል መስማት መርሃ ገብር ሰርዘው በዚያው ችሎቱን በትነዋል። ኦስካር ፒስቴሬስ ሲናገር በፍርድ ቤቱ የነበሩ ሰዎች ዐይኖቻቸውን በመሐረብ ሲጠራርጉ ታይተዋል። ቀደም ብሎ የተከሳሽ ጠበቆች በእርሱና በስቲንካምፕ ግንኙነት ዙሪያ ያተኮሩ ጥያቄዎችን አቅርበውለታል። ስቲንካምፕን በጥይት ከመታበት ጊዜ ቀደም ብሎ ሁለቱ ወደፊት ስለሚያደርጉት ጉዞ እቅድና በጆሐንስበርግ ከተማ የሚገኝ አዲስ ቤት ስለማሰራት ሲዋዩ እንደነበር ቃሉን ሰጥቷል። የዓለም ምጣኔ ሀብት በተጠናከረ ሁኔታ እያንሰራራ ነው ሲል ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ተናገረ። ዛሬ ማክሰኞ የድርጅቱ የምጣኔ ሀብት ጉዳይ አማካሪ ኦሊቬ ብላንሻርድ በሰጡት መግለጫ የዓለም ምጣኔ ሀብት በዘንድሮ የአውሮፓውያን አመት በሶስት ነጥብ ስድስት ከመቶ እንደሚያድግ ገልጠዋል። አምና እድገቱ ሶስት ከመቶ ነበር። በሚቀጥለው ሁለት ሺ አስራ አምስት ደግሞ ወደ ሶስት ነጥብ ዘጠኝ ከመቶ እንደሚጨምር አስረድተዋል ተሰጥተዋል። በማደግ ላይ ያሉ ሀገሮች የአራት ነጥብ ዘጠኝ ከመቶ ጠንካራ የመጣኔ ሀብት እድገት እንደሚቀጥሉ የጠቆመው አይኤምኤፍ ህንድና ከሰሀራ በታች ያሉ አፍሪካ ሀገሮች አምስት ነጥብ አራት ከመቶ እድገት እንደሚያስመዘግቡ ተንብየዋል። የኢራንና የዓለም ሀያላን አገሮች መልእክተኞች ለሶስተኛ ጊዜ ስብሰባ ተቀምጠዋል። የስብሰባው ዓላማ የኢራን የኒውክለር መርሃ ግብር ሰላማዊ መሆኑን ለማረጋገጥ የሚያስችል አጠቃላይ ስምምነት ለመድረስ ሙከራ ለማድረግ መሆኑ ታውቋል። የሁለቱ ወገኖች ዋና ተደራዳሪዎች የሆኑት የኢራን ውጭ ጉዳይ ሚኒስትር ጃቬድ ዛሪፍ እና የአውሮፓ ህብረት የውጭ ኃላፊ ካትሪን አሽተን ዛሬ በቪየና የተከፈተውን ስብሰባ መርተዋል። ዜናው አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ነው። ፕሮግራማችን በ22 ና በ25 ሜትር ባንድ መካከለኛ ሞገድ እንዲሁም በናይል ሳይት ላይ ይገኛል። ተከታተሉ። አስተናጋጆቻችሁ እኔ ቆንጅት ታዬና እኔም አዲሱ አበበ ነን። ዛሬ በሁለተኛው አጋማሽ የሚቀርበው ንግድና ምጣኔ ሀብት በላይ የሆነው የቡና ኤክስፖርታችን ወደ አውሮፓ ነው የሚሄደው። የኢትዮጵያ የኢንዱስትሪ ሚኒስትር ደኤታ አቶ ታደሰ ኃይሌ ስለ ኢትዮጵያና አውሮፓ የንግድ ግንኙነት ከተናገሩት የወሰድነው ነው። ሙሉ ዝግጅቱ በሰዓቱ ይቀርባል። አሁን ወደ ዕለቱ አብይ ርዕስ እንሻገራለን። በደቡብ ሱዳን ተፋላሚ ወገኖች መካከል ሲካሄድ የቆየው ድርድር ይህን ያህል ጊዜ በመውሰዱ ደስተኞች አይደለንም ሲሉ ዋነኛው የኢጋድ አደራዳሪ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ስዩም መስፍን ተናግረዋል። የመንግስትና የተቃዋሚ ተደራዳሪዎች ደረስንበት ያሉት ስምምነትም የተፈቱትን ባለስልጣናት ያላካተተ ነው ሲሉ እንደማይቀበሉት ገልጠዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል። በፖለቲካዊ ጉዳዮች ላይ የሚካሄደው ሁለተኛ ዙር ድርድር እስካሁን ወደ ዋናው ጉዳይ እንኳን አልገባም። የኢጋድ አደራዳሪዎች ቡድን መሪ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ስዩም መስፍን ይህንን ያረጋገጡት ድርድሩ ረዘም ያለ ጊዜ በመውሰዱ ደስተኞች እንዳልሆኑም ለቪኦኤ አብራርተዋል። ዋናው ጉዳይ እስካሁን እየተካሄደው ያለው ድርድር በዋና ቁም ነገሮች ላይ ሳይሆን አጀንዳዎች በሚደራደሩባቸው አጀንዳዎች በማጽደቅ ጉዳይ ላይ በመሆኑ ይህን ያለ ጊዜ በመውሰዱ ደስተኞች አይደለንም። የፓርቲዎቹ ቁርጠኝነትን ይጠይቃል። ይሄ በተለያዩ ምክንያቶች የድርድር ሂደቱ እንዲጓተት ማድረግ በሕዝቡ ላይ እየደረሰ ያለውን ስቃይና ሰቆቃ ግምት ውስጥ በማስገባት ለሕዝባቸው ማሰብ አለባቸው ከሁሉም በፊት ከቡድን ጥቅም ግል ጥቅም የአገርን ጥቅምና የህዝብን ጥቅም ማስቀደም እንዳለባቸው ለማስገንዘብ እንወዳለን። የሁለቱ ተፋላሚ ወገኖች ማለትም የመንግስትና የተቃዋሚ ተደራዳሪዎች በተለይ በአጀንዳዎች ላይ ከስምምነት መድረሳቸውን ባለፈው ሳምንት ገልጸዋል። የኢትዮጵያው ጠቅላይ ሚኒስትር ከብራስልስ እንደተመለሱ ስምምነቱን እንደሚፈራረሙም ጠቁመው ነበር። ዋነኛው የኢጋድ አደራዳሪ አቶ ስዩም መስፍን ግን ሁለቱ ወገኖች ደረስንበት ያሉት ስምምነት የተሟላ አለመሆኑን ተናግረዋል። በሁለቱ በመንግስትና በ ተቃዋሚው ኃይል መካከል የጋራ አጀንዳ ላይ ስምምነት ደርሰዋል። እንደዚሁም ዲኦፒ ተብሎ በሚጠራው መርሆችን በያዘ ዶኩመንት ላይ ተስማምተናል ቢሉም ግን የሚቀሩ ነገሮች ብዙ አሉ። እነሱ ዛሬ ፈርሙት ቢባሉ አይፈርሙትም። እንደማይፈርሙት በግልጽ ከራሳቸውም ያገኘ ነው ጉዳይ ነው የሚቀሩት በጋራ የሚያዩቸው ጉዳዮች አሏቸው። አቶ ስዩም የጠቀሱት ሌላ ነጥብ ስምምነት የተደረሰው በሁለት ወገኖች መካከል ብቻ መሆኑን ነው፣ በመንግስትና በተቃዋሚዎች መካከል እናም፣ አሳታፊ አይደለም ብለዋል። አጀንዳው ላይ የተስማሙት ሁለቱ ብቻ እንዲወያዩበት እና ሁለቱ ከተወያዩበት በኋላ በሀገር አቀፍ ጉባኤ ተካሂዶ እንዲጸድቅ የሚያደርግ ነው። ማለት ኢጋድ ያጸደቀውን አሳታፊ ድርድርና ሂደት መኖር አለበት የሚለው ይህንን በሙሉ ያላካተተ በመሆኑ እና ይህን በምን ማካሄድ አለበት የሚለውን ያን መመሪያ እናም ውሳኔ የሚቃወም በመሆኑ መመካከር ይጠይቅ ነበር። በመመካከር ላይም ነን። ከሁለቱም ወገኖች ጋርም በመመካከር ላይ ነን። ከኢጋድ መሪዎችም ጋር በመመካከር ላይ ነን። አቶ ስዩም አሳታፊ ድርድር ሲሉ ሌሎች ወገኖችን በተለይም ከስር የተፈቱትን የቀድሞ ባለስልጣናት ያካተተ ማለታቸው ይመስላል። እነዚህ የቀድሞ ባለስልጣናት ደግሞ በድርድሩ ሲሳተፉ የቆዩት እንደ ሶስተኛ ወገን ነው። እናም መንግስትና ተቃዋሚዎች እነሱን ባገለለ ሁኔታ መደራደራቸው ኢጋድን ያስደሰት አይመስልም። የደቡብ ሱዳን የማስታወቂያ ሚኒስትርና የመንግስት ተደራዳሪዎች ቃል አቀባይ ማይክል ማኩ ሉዝ ሶስተኛ ወገን የሚባል የለም የተፈቱትን ባለስልጣናትም ከድርድሩ አስወግደናል፣ ነበር ያሉት። ለእኛ እንደ መንግስት በዚህ ድርድር ውስጥ ሶስተኛ ወገን የሚባል ነገር የለም። ምክንያቱም እዚህ ለመደራደር የመጣ ነው መሳሪያ አንስተው ከመንግስት ጋር እየተዋጉ ካሉ አማጽያን ጋር ነው። ከስር ከተፈቱት ባለስልጣናት አንዱ የቀድሞው የውጭ ጉዳይና የካቢኔ ጉዳዮች ሚኒስትር ደንግ አሎር ግን አሁንም በድርድሩ አለንበት ብለዋል። በድርድሩ እኛም እየተካፈልን ነው። ነገር ግን ሶስታችን አንድ ላይ ፊት ለፊት የተወያየንበት ጊዜ አልነበርም። ተቃዋሚዎቹና መንግስት አንድ ላይ የተቀመጡትም የተኩስ አቁም ስምምነቱን በተመለከተ ነው። እኛ የዚህ አካል አይደለንም። የተኩስ አቁም ስምምነት መሳሪያ አንስተው እየተዋጉ ባሉ መካከል የሚደረግ ነው። እኛ ከማንም ጋር እየተዋጋን አይደለንም። አጀንዳዎችን በተመለከተ መንግስት እና ተቃዋሚዎች ደረሱበት የተባለው ስምምነትም በኢጋድ ተቀባይነት አላገኘም። ምክንያቱም በሁለቱ ብቻ መካከል የተደረገ ነው። ይህ ሂደት ደግሞ አሳታፊ መሆን አለበት፣ እኛም ልንኖርበት ይገባል። ያልተፈረመውም ለዚህ ነው። አሳታፊ እስኪሆን ድረስም የሚፈረም አይመስለኝም። እናም በድርድሩ ሂደት ማን እየተሳተፈ እንደሆነ እንኳን ቁርጥ ያለ መግባባት ላይ የተደረሰ አይመስልም። ሶስተኛ ወገን ባለስልጣናት አሁንም አለንበት ሲሉ የደቡብ ሱዳን መንግስት ሦስተኛ ወገን የሚባል የለም ማለቱን ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔት ክፍለ ጊዜ ዘገባ ስናልፍ ግብፅ፣ ኢትዮጵያን ለማዳከም አልሸባብን እየረዳች ነው ሲሉ መተቸታቸው የተዘገበው ኢትዮጵያዊ ፖለቲከኛ ዘገባውን አስተባብለውታል። በሌላ በኩል ኢትዮጵያ በአባይ ወንዝ ላይ የምትገነባውን ግዙፍ ግድብ አስመልክቶ ሶስቱ ሀገሮች ኢትዮጵያ፣ ሱዳንና ግብፅ የሚያውቁት ተመሳሳይ አይደለም ስትል ግብፅ ተናግራለች። የግብፁ የውጭ ጉዳይ ሚኒስትር ናቤል ፋህሚ ናቸው። በዛሬው ዕለት ለመንግስታዊው የግብፅ የዜና አገልግሎት ሜና በሰጡት አስተያየት ሶስቱ ሀገሮች የሁሉንም ፍላጎት ከሚያስጠብቅ መግባባት ላይ ለመድረስ መነጋገር አለባቸው ያሉት የግብጽ የውጭ ጉዳይ ሚኒስትር አክለው አገሮቹ በማናቸውም ጥቅም ላይ ሊደርስ የሚችልን ጉዳት ለማስቀረት ኃላፊነት መውሰድ አለባቸው ብለዋል። በሌላ በኩል ኢትዮጵያዊው ፖለቲከኛ ሶማሊያ ውስጥ አልሸባብን እየረዳች ነው ሲሉ ግብጽን ወነጀሉ ሲሉ የዘገቡት ደግሞ በአፍሪቃ ቀንድና አካባቢው ጉዳዮች ላይ የሚዘግቡ የኢንተርኔት ጋዜጦች ናቸው። ባለፈው አርብ ለንባብ ባበቁት ዘገባ ይሁን እንጂ ስማቸው የተጠቀሰው የፓርላማ አባል ለአሜሪካ ድምፅ በሰጡት ቃል ዘገባውን አስተባብለው በጉዳዩ ላይ ያላቸውን አቋም ገልጠዋል። በዜና ዘገባው የተጠቀሱትን በኢትዮጵያ ፓርላማ ብቸኛውን የተቃዋሚ ተወካይ አቶ ግርማ ሰይፉን አሉላ ከበደ ነው ያነጋገራቸው። አቶ ግርማ ሰይፉ፣ የኢትዮጵያ ፓርላማ አባል። ባለፈው አርብ ለንባብ ያበቃው ዜና ኢትዮጵያዊው ፖለቲከኛ ለሶማሊያው አልሻባብ የገንዘብ ድጋፍ ተሰጣለች ሲሉ ግብጽን ከሰሱ ይላል። ካይሮ ኢትዮጵያ የምትገነባውን የግድብ ግንባታ ስራ ለማስተጓጎል ከአሜሪካ የምታገኘውን የእርዳታ ገንዘብ አሸባሪውን ቡድን ለመርጃ ታውለዋለች ማለቱንም ይዘረዝራል። እስኪ ወደ ዝርዝሩ ከመዝለቃችን በፊት በዚህ ዜና ዘገባ የቀረበውን ጭብጥ ሊያነሱ ከፈለጉት ፍሬ ነገር ጋር ያዛምዱልን። ለዚህ ክስ መሰረቱ ምንድን ነው? ከዚህ ጋር የሚገናኝ የሆነም መሰረት የለውም። እኔ ጥያቄም አላቀረቡልኝም። በዚህ ይህን መሰረት አድርጎ ማስተያየቱን አልሰጠውኝም። ጠዋት ነው ያየሁት ዜናውን። ፎቶ ነው እዛ ውስጥ ያገኘሁት አስተያየቱን አመብ ዋሉ ስለዚህ የእርስዎ ቃል አደለም፣ ጨርሶ ከመነሻውም ማለት ነው። በዚህ ዜና ዘገባ የቀረበው መነሻውም የሚመለከት ከዛ ሚዲያ ያናገረኝ ሰው የለም። ይህን ዜና ዘገባ ይዞ ወጣው ጊሲካ አፍሪካ ኦንላይን የሚል የድረገጽ ጋዜጣ ነው። በጅቡቲ፣ በኤርትራ፣ በኢትዮጵያ፣ በኬንያና በሶማሊያ በአካባቢው ጉዳዮች ላይ የሚያተኩር መሆኑን ይዘረዝራል። እዚህ ላይ የወጣው ዘገባ ምናልባት ከሌሎች ምንጮች የተወሰደ ከሆነ እርስዎ ለሌላ ጋዜጣ ወይም ሌላ መጽሔት ወይም ሬዲዮ ሌሎች የመገናኛ ብዙኃን ምንጮች የሰጡት ቃል አላለ? አለ ይህን በተመለከተ ይህን በተመለከተ የለም። ግን የተለያዩ አርቲከሎችን በአባይ ጉዳይ ላይ ጥፍ ያለ ከሌሎችም ሰዎች ጋር ተነጋግዘህ ያውቃለሁ። ግን በነጥ ያነሳቸው ጉዳዮችን አንዳንዶቹን አላውቃቸውም እንደው ወደ ዝርዝሩ ንግባ። ምናልባት ከእርሶ አስተያየት ጋር የሚዛመዱትና ከእርሶ አስተያየት ውጭ የሆኑትን ይለዩልናል። በአሜሪካ የሚገኙ ኢትዮጵያውያንን የአካባቢ ሸንጎ ተጠሪዎቻቸውን ወይም የፓርላማ ተጠሪዎቻቸውን እንዲጠይቁ ግፊት ማድረጎንም ይገልጻል። የኒውዮርክ ታይምስ ጋዜጣ ሰኔ 2013 እንደ አውሮፓውያን የዘመን አቆጣጠር ለንባብ ያበቃው ዜና አሜሪካ በአሸባሪነት የፈረጀችውን ተፈላጊውን አቡ ማንሱር አልመርኪን ጨምሮ የአሜሪካ ግብር ከፋዮች ገንዘብ አላግባብ አሸባሪውን ለመርዳት መዋሉን የተባበሩት መንግስታት ምንጮችን ጠቅሶ ይዘረዝራል። በዚህ ጋዜጣ ላይ የሰጡት አስተያየት ይኖርም አይኖርም? ለየትኞቹ ናቸው እርስዎ የሚቀበሏቸው? ከሌሎች መጣጥፎቸው የተወሰዱም ካሉ በአጠቃላይ የተነሱትን፣ አላውቃቸውም ማበረሰብ አይነት ሰው እንደሆነ አላውቅም እና መረጃ የለኝም በትክክል እኔ የማውቃቸው አይደሉ። የአሜሪካ መንግስት ለግብጽ ገንዘብ እየሰጣት ግብጽ ለአልሸባቢ የሚሆን ለአልቃይዳ የምትሰጠው ገንዘብ ካለ እነዚህ መደገፍ የለበትም። የአሜሪካ ታክስፓየሮችም ይህንን ተዉ ማለት አለባቸው። የሚባለው አስተያየት በጠቃላይ መንፈስ ክፋት የለ። ግን እኔ እንደዚህ ሆኖ እንደዚህ የሚባሉት ነገሮች አላቃቸውም። እኔ እዛ ውስጥ ያሉት ነገሮች ከሌላ አገናኝ ተብሎ የሚታሰብ ነገር ካለ ኢትዮጵያ አባይን በመገንበት ዙሪያ ብሔራዊ መግባባት ኖሮ የሁሉም የጋራ ፕሮጀክት መሆን አለበት የሚል እምነት አለኝ። ይሄ የሁሉም የጋራ ፕሮጀክት ለማድረግ መንግስት የኢህአዴግ ፕሮጀክት ማድረጉ እንጭቶ የህዝብ ፕሮጀክት ሲሆን ከምሩ መስራት አለበት ከፕሮፓጋንዳ ባለፈ የሚል ብዙ ነገሮችን ተናግሬ አውቃለሁ። ሌላው ግብጽ ኢትዮጵያ ይህንን ግድብ እንዳትገነባ ትከለክላለች ወይም የተለያዩ እንቅስቃሴ ታደርጋለች። ይሄ ተገቢ ነው ብዬ አላምንም። ግብጽ ታሪካዊ መብት አለኝ ብላ ነው የምትናገረው። እኛ ደግሞ ከታሪካዊ መብት የሚበልጥ ተፈጥሮአዊ መብት ነው ያለን። እነሱ በታሪክ አለን የሚሉትን ጥቅም ነው ለማስጠበቅ፣ እኛ ደግሞ በተፈጥሮ የተሰጠን መብት ነው እና ይህንን ጥቅማችንን ለማስጠበቅ እኛ ግብጽን ማስፈቀድ አይጠበቅብንም። ይሄንን አቋም ነው የሰራ ምድ የነበረው። ከዚህ አንጻር ሌሎች መንግስታት በቀጥታ ቢሆን በተዘዋዋሪ የግብፅን መንግስት የሚደግፉ ከሆነ ልክ ናቸው ብዬ አልወስዱም። ልክ ሊሆኑ አይችሉም። ሌላው በግብጾች ልንማር የሚገባም ብዙ ነገር አለ። ግብጾች አባይን በተመለከተ የጋራ ስምምነት ፈጥረው መብታቸው ያልሆነውንም ጉዳይ ቢሆን ታሪካዊ መብት አለን ብለው ያንን መብት ለማስጠበቅ ይከራከራሉ። እኛ ግን ተፈጥሯዊ የሆነውን መብታችን በማስከበር ዙሪያ የተሟላ መግባባት ያለመኖሩ ልክ አይደለም እና እኛ ከግብጾች የምንማረው ነገር ይኖራል። ሌላው ግብጾቹ በሚያነሱት ነጥብ የሚያሳዝኑኝ ነገሮች አሉ። ኢትዮጵያውያን ለመብቶቻቸው የማይቆሙ ለጥቅም ወይም አንዳንድ ጊዜ ለሚሰፈር ምንዳ ብለው የሀገራቸውን ጥቅምና ደህንነት አደጋ ላይ ይጥላሉ፣ ብለው ማሰባቸው የተሳሳተ ካልኩሌሽን መሆኑን ነው የማምነው። ይህን በዚህ መንገድ ነው እኔ ሰሚን ሳራምድ የነበረው። ዝም ብሎ መንፈሱን ስታየው የለቀፉት ነገር ብዙ ክፋት ባይኖረውም ግን የመረጃ የፋክት ግን ችግር አለበት። እንኳን ብዝም በምን የማላካቸው ፋክቶች እዛ ውስጥ ተቀምጠዋል። ና እዛ ውስጥ የተቀመጡት ፋክቶች ይህን አይደሉም። እነኚህ ስም የተጠቀሱባቸው የኤፍቢአይ የዩናይት ስቴትስ ብሔራዊ ደህንነት ጥበቃ ድርጅት ዋና ተፈላጊ ያደረገውን አቡ ማንሱር አልመርኪን ጨምሮ ተፈላጊ ሰዎች የሚረዱበት ሆነዋል ብሎ የሚጠቅሰው ከእርሶ ይልቅ ኒውዮርክ ታይምስ በሰኔ ስድስት ሁለት ሺ አስራ ሶስት ያወጣውን ዘገባ ነው በዋቢነት የሚጠቅሰው። ዞሮ ዞሮ እርሶ ሰጡት ላለው ቃል ማቀላጠፊያ ተደርጎ ቀርቧል። አቶ ግርማ ብሔራዊ መግባባት ያሉት ከዜና ዘገባው አለፍ ወዳለ ትልቅ ጭብጥ ይወስድናል። ይሄ ሊመጣ ይገባል ያሉት ብሔራዊ መግባባት የኢህአዴግ ግድብ ግንባታ ፕሮጀክት ሳይሆን የህዝብ ሊያደርገው ይገባል ወዳሉት ለመምጣት አንደኛ ምንድን ነው የጠቃላይ የኢትዮጵያውያን የሚያደርገው ምንስ ማድረግ አለበት በተጨባጭ? ብለው ያምናሉ ገዢው ኢህአዴግ ፓርቲ ወይም መንግስት። በጣም ቀላሉን ነገር ልንገርህ። ለምሳሌ የአባይ ግድብን ለመገንባት ከመንግስት አይደለም እያልኮሉት ከኢህአዴግ በኩል ይሄ ጥግ የያዘ የፖለቲካ ፍረጃን ትቶ በውጭ የሚኖሩ ኢትዮጵያውያን ይህንን ግድብ ለመገንባት ምንም ጫና ሳይኖርባቸው በደስታ በፍቅር ሊሰሩት የሚችሉት ግድብ ነው ውጭ የሚኖሩ አብዛኞቹ ኢትዮጵያውያኖች በሀገር ውስጥ እየተደረገ ያለውን የዲሞክራሲያዊ ስርዓት ግንባታን ኢህአዴግ የራሱ እያደረገው ስለሆነ የህዝብ ተሳትፎን እየጎዳ ስለሆነ ይህንን በማስተካከል አብዛኛው በውጭ የሚኖሩ ኢትዮጵያውያኖች በዚህ ግድብ ግንባታ ውስጥ እንዲሳተፉ ማድረግ ይችል ነበረ ይሄ በሚያደርግበት ጊዜ አንደኛ ከፍተኛ የሆነ የውጭ ምንዛሪ በማግኘት ለግድቡ የሚያስፈልገውን ግብአት ሊያገኝበት የሚችልበትን ሁኔታ ይፈጥራል። ሁለተኛ አገር ውስጥ በተለያየ ምክንያት በኑሮ የተጎዳውን ሕዝብ ከአቅሙ በላይ መዋጮ ውስጥ እንዳይገባ ሊያደርገው ይችላል። ስለዚህ ይሄንን በማድረግ ብቻ አንድ ቴፕ ብቻ በመውሰድ አንደኛ፣ በመጀመሪያ ዲሞክራሲያዊ መብታችን ይከበር፣ በሀገር ውስጥ ያሉትን ሰዎች ስታከብሩ፣ እኛም በሀገር ውስጥ ለገንዘብ ብቻ አትጩሁን የሚል ነገር ነው እያራመዱ ያሉ። በሀገር ውስጥም ቢሆን የተለያዩ የተቃዋሚ ፓርቲዎችን በዚህ ጉዳይ ላይ የበኩላቸውን አስተዋጽኦ እንዲያደርጉ ለመግፋት ይልቅ አንዳንድ በህዝቡ ዘንድ ተቀባይነት ያጩ ተቃዋሚ ፓርቲዎችን እዛ ውስጥ አስቀምጦ ይኸው ተቃዋሚ ፓርቲዎች አሉ እያለ ማስመሰል ነው የሚለው። ይህንን እንዴት አድርገው እንደሚተረጉሙት አሁን እኛ ያለበት የተቃዋሚ ፓርቲ እዛ ምክር ቤት ውስጥ ስላልተጠራ ወይም በዚህ ጉዳይ ላይ ምክር እንዲሰጥ ስላልተጠየቀ ነው የሚለው አሉ አይደለም የተቃዋሚ ፓርቲዎች የሚሳተፉት ተቃዋሚ ፓርቲ ስለሆኑ አይደለም። የህዝቡን በአንድ ላይ የመሰባሰብ ትርጉም ባለው ሁኔታ ያመጣሉ ተብሎ የሚታሰቡ መሆን አለባቸው ብዬ ስለማምን ነው እና እነዚህ እነዚህ ነገሮች ቢደረጉ በእርግጥም የግድቡ ግንባታ የሚፈልገውን የሀይል ፍላጎት ለማሳካት ኩራዝ ለመተውና ሻማ ለማቆም ብቻ ሳይሆን ሀገራዊ መግባባትን ለመፍጠርም እንደ አንድ ሆኖ ያገለግላል የሚል እምነት ስላለኝ ነው እና በዛ መንገድ ቢሄድ ጥሩ ነው ብዬ አስባለሁ። እንደዛም ሆኖ ግን ሁልጊዜ የምለው ነገር አለ። ኢህአዴግ አገር ውስጥ የሚያደርገውን በደል፣ ክፋት፣ ምናምን ስላበዛው ተቃዋሚዎች ከግብጽ ጋር እናብራለን ወይም ያብራሉ የሚል ጥርጥር የለኝም። ግብጾችንም የምንታዘባቸው እዚህም ያሉት ሰዎቻችንን የምንታዘባቸው በምንም አይነት ምን እንዳይሆን ወይም ደግሞ በጭካኔ አገዛዝ በርትቷል ብለን ሀገራችንን ለባህድ አሳልፈን ወይም ለጥቅም አሳልፈን የምንሰጥ እንዳልሆኑን ለማሳሰብ መልካም። የአባይ ጉዳይ የግድቡም ግንባታ ሆነ በትይዩ የሚነሱት ሀሳቦች እንደቀጠሉ ነው። መልሰን እንደምናገኙት አነጋጋሪ ርዕሶችም እንደሚኖሩ እገምታለሁ። አቶ ግርማ ሰይፉ የኢትዮጵያ ፓርላማ አባል ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር አድማጮች በሌላ በኩል ቀደም ብሎ በመግቢያው የተጠቀሱት የግብፁ የውጭ ጉዳይ ሚኒስትር ናቢል ፋሚ በዛሬ ዕለት ለካይሮ ዜና አገልግሎት ነና በሰጡት አስተያየት ኢትዮጵያ በአባይ ወንዝ ላይ የምትገነባውን ግዙፍ ግድብ ተከትሎ እርሳቸው ተጨባጭ ያሉትን አገራቸው ያደረባትን ስጋት ከግምት ለመጣፍና ለመገንዘብ አልፈቀደችም ሲሉም ተችተዋል። በጉዳዩ ዙሪያ ለሚደረግ ድርድርም ፈቃደኛ አይደለችም ሲሉ ኢትዮጵያን የወቀሱት የግብፁ ከፍተኛ ባለስልጣን አክለውም "አዲስ አበባ ግን ሁሉን ወደ ጎን ገሸሽ አድርጋ ግንባታውን መቀጠሏ ጨርሶ ተቀባይነት የለውም ሲሉ ጠንከር ያለ ትችት ሰንዝረዋል። እናመሰግናለን አሉላ። ቀጣዩ አጠር ያለ ዘገባ ለኢትዮጵያ ብሔራዊ እግር ኳስ ቡድን አዲስ አሰልጣኝ የመመረጣቸውን ዜና የያዘ ነው። አዲሱ አበበ ያቀርበዋል። የሰርቢያው ተወላጅና የቀድሞ የጋና ብሔራዊ እግር ኳስ ቡድን አሰልጣኝ ጎራን ስቴቫኖቪች ናቸው የተመረጡት። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ጁኔይዴ ባሻ ለኦሮምኛ ቋንቋ አገልግሎት ባልደረባ ሶራ ሀለኬ እንደገለጡት ስቴቫኖቪች የተመረጡት ከ27 ተወዳዳሪዎች መካከል ለማጣሪያ ከቀሩት አራቱ ውስጥ ነው። የዋሊያዎቹ አዲሱ አሰልጣኝ በቅርቡ ወደ አዲስ አበባ ያሄዱና አንዳንድ ስምምነቶችን ያጠናቃሉ፣ በማለት አቶ ጁኔይዲ በአማርኛ ለኢትዮጵያ ቴሌቪዥንም ተናግረዋል። እኛ በአሁኑ ጊዜ ጎራንን መርጠናል። ዛሬ ኢሜል እየላክንለት ኢንቪቴሽን፣ ወደ ኢትዮጵያ መጥተው እግረ መንገዱንም ደግሞ በደሞዝ እና በሌሎች ፋሲሊቲ ዙሪያ በደንብ ተነጋግረ ኮንትራክት ለመፈራረም ያስችለን ዘንድ ዛሬ እንግዲህ የመጥሪያ እንደሚመጣበትን ኢሜል እየላክንለት እንገኛለን። ለጋና ብሔራዊ እግር ኳስ ቡድን ዋና አሰልጣኝ ለሀገራቸውና ለሰርቢያ ሞንቴኔግሮ ደግሞ ምክትል አሰልጣኝ የነበሩት የ47 ዓመቱ ጎራን ስቴቫኖቪች ባለፈው የካቲት ወር በችሎታ ማነስ በሚል ሰበብ ከሥራቸው የተሰናበቱትን ሰውነት ብሻውን ይተካሉ ማለት ነው። አሁን ወደ አዲስ አበባ የሚመጡት አዲሱ አሰልጣኝ ጎራን ስቴቫኖቪች በቅጥር ጉዳዮች ዙሪያ ማለትም ደመወዝንና የመሳሰሉትን ለመነጋገርና ለመወሰን በመሆኑ አመጣጣቸውን የመጨረሻና ያለቀለት አድርጎ ማየቱ ትክክል ላይሆን እንደሚችልም አቶ ጁኔዲ አልሸሸጉም። የኢትዮጵያ እግር ኳስ ፌዴሬሽን ለምክትል አሰልጣኝነት ኢትዮጵያዊ መመደብ እንደሚፈልግ አቶ ጁኔዲ ለኦሮምኛ ክፍላችን ገልጠው፣ ያም ግን የዋናው አሰልጣኝ አስተያየት ይወስነዋል ነው ያሉት። ቀደም ሲል እንደተጠቀሰው ጎራን የተመረጡት ለማጣሪያ ከደረሱት አራቱ ተወዳዳሪዎች ነው ተብሏል። ከአራቶቹ ውስጥ የነበሩትንና ለመምረጥ ተስፋ እንዳላቸው ብዙ የተነገረላቸውን የፖርቱጋሉን ማሪዮ ባርቲየስን ኢትዮጵያ እንዳልፈለገቻቸው ስለሚቀርቡ ዘገባዎች የተጠየቁት አቶ ጁኔዲ ዘገባዎች በእርግጥ ወጥተዋል፣ ኢትዮጵያ እንዳልፈለገቻቸው የሚነገረው ግን ሐሰት ነው ብለዋል። አክለውም የፖርቱጋሉ ማሪዮ ከአራቱ ምርጦች አንዱ በመሆናቸው ለፍጻሜው ምርጫ የቴክኒክ ክፍላችን ደጋግሞ ቢደውልላቸው ሊገኙ እንዳልቻሉ አቶ ጁኔዲ ባሻ ገልጠዋል። ዜናውንና የዜና ትንታኔዎችን አድምጠናል። ወደ እናንተ አስተያየቶች ይሆናል አሁን የምንሸጋገረው በነጻው የስልክ መስመር በ2022059942 የውስጥ መስመር 14 ካደረሳችሁን መካከል ለሰአቱ የደረስና የመረጥ ናቸው፣ እነዚህ ናቸው። ውድ ሰለሞን በእውነት ውድ ባለቤትህን ወይዘሮ ገነት ዘውዴን ማጣትህ በእውነት ለብዙዎቻችን እንዲህ አይነት ትዳር እንዴት በጣም የሚያስቀናት ትዳር እንደነበረ እና በዚህም ደግሞ የተባረክ መሆንን በውድ ልጅህ በእውነት የተናገረችው ልጅህ የተናገረችው በመጽሐፍ የሚቀመጥ ነው። እንዲህ አይነት በእናት ሞት ላይ ትምህርት ሰጪ ነበር። አንተም ጽናትህ እና ስለ ውድ ባለቤት የተናገርከው በእውነት የሚሰጥየው ደግ ርሁሩ ከራሳቸው በላይ ለሰው የኖሩ ናቸው። በተለይ በኮማ ላይ እያሉ በኦክሲጂን ታግለው አንተ ሂድ መድኃኒትህን ዋጥ ማላታቸው እስከ መጨረሻው እንዳሰቡልህና አንተም ደግሞ በእውነት እድለኛ ነህ፣ ከእንዲህ አይነት ሰው አንተም ጥሩ ሰው ነህ። እሷም እግዚአብሔር እንደው በገነት ያኖርልን ነው ማለት ነው። በጣም እሳትን ላመሰግነው እፈልጋለሁ፣ ምክንያቱም በእሳት ነው ያየሁት እና በጣም አንጀት ሚነካ ነው፣ ልብ ሚነካ ነው ማለት ይሄ ሁኔታ እና በጣም ሰለሞን እንግዲህ ይኸው ወይዘሮ ገን የሚወዱትን ሁሉ አንተ እንድት ራስን መጉዳት አይገባህም። ያንተ መጎዳት ያሳዝናቸዋል ብዬ አስባለሁ እና በሀዘንህ ቆጠብ አድርገህ እንደ ድሮው ኑሮህን ኑር። በጣም በጣም እጃ የምናገረው በጣም ይከብደኛል። በምክንያቱም እኔ እንዲህ አይነት መከራ ሰው ላይ ሲደርስ በጣም ያሳዝናል። በተለይ አፈር ላለማልበስ መቻልህ ምንም እንኳን እስር ቤት ባትገባ እስረኛ ነህ ብዬ ማስበው የደወላችሁልን ሁሉ እናመሰግናለን። ሰሞኑ ስለ ሰሎሞን በተደጋጋሚ ደውለዋል። እግዚአብሔር ይስጥልን። በእሱ ስም እናመሰግናለን፣ እናመሰግናለን። በጣም ለሰሎሞን ስሜት በጣም ይረዳል። አሁን የዛሬው በጣም ትልቅ የሆነ የማጽናኛ ዳል ነው። በጣም እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን። ሰሎሞን በዚህ እንደሚጽናና እንደሚደሰት ተስፋ እናደረጋለን። አስተያየት የላካችሁልን እያመሰገን ስልካችን እንደማስታወስ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። እንግዲህ ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል። በቅድሚያ የሚቀርበው ንግድና ምጣኔ በዛሬው የንግድና ምጣኔ ሀብት ዝግጅት ባለፈው ሳምንት የተካሄደውን የአውሮፓ ህብረትና የአፍሪካ አህጉራዊ ጉባኤን ተንተርሶ በንግድና ኢንዱስትሪ ዙሪያ የዚህ ፕሮግራም አዘጋጅ ሄኖክ ሰማእግዜር የኢትዮጵያን የኢንዱስትሪ ሚኒስትር ዴኤታን አነጋግሯል። በዚህ ባሳለፍነው ሳምንት የአውሮፓ ህብረትና አፍሪካ የጋራ ጉባኤያቸውን በቤልጅየም ብራስልስ አካሂደዋል። በዚህ ጉባኤ ላይ ከምጣኔ ሀብት፣ ከኢንዱስትሪ፣ ከገበያ መዳረሻነት አንስቶ ሰፋ ያሉ የደህንነት የጸጥታ ጉዳዮችን እንዲሁም ደግሞ የወጣት ስራ አጥነትን አስመልክቶ ወደ አውሮፓ ደግሞ የሚፈልሱ በርካታ አፍሪካዊ ወጣቶችን ሁኔታ አስመልክቶ የሁለቱ አህጉሮች መሪዎች ውይይት አድርገዋል። በዛሬው የንግድና ምጣኔ ሀብት ዝግጅታችን አትኩሮታችንን የምናደርገው አውሮፓና አፍሪካ በተለይ ደግሞ አውሮፓና ኢትዮጵያ ያላቸውን የንግድ እና የኢንዱስትሪ ሁኔታዎችን የሚመረምር ነው ግንኙነታቸውን የሚመለከት ነው። የኢትዮጵያ የኢንዱስትሪ ሚኒስትር ደኤታ አቶ ታደሰ ኃይሌ መስመር ላይ ይገኛሉ። እንደምናመሹ አቶ ታደሰ? ሰላም ደህና ደህና። እስቲ በቅድሚያ እንግዲህ ይሄ ጉባኤ በሚካሄድበት ጊዜ አንድ የሚታወቅ ሀቅ አለ። ከሌሎች ከበለጸጉ አህጉሮች ይልቅ አውሮፓ ለአፍሪካ በተለይም ለኢትዮጵያ ቅርብ የሆነ አህጉር ነው እና ከዚህ አንጻር በኢንዱስትሪውና በንግዱ ያለው ግንኙነት ምን ይመስላል? ትክክል ነው። አውሮፓ ለአፍሪካ በጣም ቅርብ ነው። ከዛም በላይ ደግሞ ለኢትዮጵያ አውሮፓ ለአፍሪካም ሆነ ለኢትዮጵያ ያው የቆየ የፖለቲካና የኢኮኖሚ ግንኙነት አለ እና ከዚህ ጋር ተያይዞ ከሁሉም በላይ ወደ ኢኮኖሚም አስመልክቶ እንግዲህ በእኛ አመለካከት አውሮፓ በጥቅሉ ያው ለኢትዮጵያ ካሉት የልማት አጋሮች መካከል ዋነኛውና ትልቁ ከትልቆቹ ብሎ ማስቀመጥ ይቻላል። ለረጅም ጊዜ ያው የኢኮኖሚክ ትስስር አለን። እንግዲህ ኢትዮጵያ ኤክስፖርት እንደሚታወቀው ዋነኛው ቡና ነው እና ቡና በከፍተኛ መጠን ወደ አውሮፓ ኤክስፖርት እናደርጋለን እና አውሮፓ ወደ ስልሳ በመቶ በላይ የሆነው የቡና ኤክስፖርታችን ወደ አውሮፓ ነው የሚሄደው። ይህም በዋናነት የእኛ ምርት የሚገዙት አንዱ ጀርመን ነው፣ ሁለተኛ ደግሞ ጣሊያን። እንደዚሁም ሌሎች ሀገሮች እዚህ ውስጥ ሊታዩ ይችላሉ። ከዚህ ጋር በተያያዘ የዚህ ቆዳ ምርቶቻችንም ወደ አውሮፓ ይሄዳሉ። ሌሎች ሀገሮችም ይሄዳሉ፣ አውሮፓም ይሄዳሉ። በተለይ ጣሊያን ለረጅም ጊዜ የኢትዮጵያ ጥሬ ቆዳ ኢምፖርት ስታደርግ ቆይታለች። አሁን ደግሞ ያው ፕሮሰስ የሆነ ቆዳ ስለምንልክ ጣሊያንም አንዷ የኢትዮጵያ ቆዳ ገዢ ናት። ከዚህ ጋር ተያይዞ እንግዲህ የማኒፋክቸሪንግ ኤክስፖርቶች አሉን። እንደሚታወቀው ኢትዮጵያ አሁን የጫማ ምርት አምርታ ወደ ውጭ መላክ ጀምራለች፣ እና በአብላጫው ወደ አውሮፓ ይሄዳል። እንግዲህ ኤክስፖርት ከምናደርግባቸው ሀገሮች መካከል አሁንም ጀርመን፣ ጣሊያን እና ሌሎች የአውሮፓ ሀገሮች ይገኛሉ። እንግዲህ ከቅርበቱም አንጻር ከግዝፈቱም አንጻር አሁን እንደገለጹት ደግሞ በተለያዩ ዘርፎች ነው ከ አውሮፓ ጋር የአበባ ምርትም አለ። በግብርናው የምንሄድ ከተባለ የተለያዩ የግብርና ምርቶችን ያለቀላቸውም ሊሆኑ ይችላሉ። በገሚስ ደግሞ በኢንዱስትሪ ተብላሉ ሊሆኑ ይችላሉ፣ ወይም እንዲሁ በጥሬውም የሚሄዱ በርካታ ጥሬ እቃዎች አሉ ወደ አውሮፓ። እንግዲህ እዚህ ጋር ተያይዞ የሚነሳው ጥያቄ ምንድን ነው? የገበያ ተወዳዳሪነትን በሀገር ውስጥ የመገንባት ጉዳይ ነው፣ የኢንዱስትሪ ተወዳዳሪነትን፣ የግብርና ምርቶች ተወዳዳሪነትን፣ እንዲሁም ደግሞ ያለቀላቸው ምርቶችን ወደ አውሮፓ በመላክ ይሄ ቫሊዩ አድድ የሚሉት ወይም ደግሞ ጥሬ ዕቃው ላይ እሴት በመጨመር ዋጋ ለማግኘት የሚፈለግበት በዚያውም ስራ የሚፈጥር አሰራር አለ እና በዛ ረገድስ የት ላይ ነው ያላችሁት? ትክክል ነው። እንደተባለው አበባም ያው እንዳለ በአበባ በልኩ ይሄዳል። እንዲያውም ዋና ጊዜያችን አውሮፓ ናቸው። አሁን ወደ ጃፓንም ወደ ሌሎች ሀገሮችም ያለ ቢሆንም በአብላጫው ወደ አውሮፓ ሄዶ አውሮፓ ውስጥ ነው የሚከፋፈለው። ስለዚህ ወደ ማኒፋክቸሪንግ ኢንዱስትሪ ብንመጣ ማለት ማኒፋክቸሪንግ እንደተባለው ባለው ጥሬ እቃ ፕሮሰስድ ሆኖ ቫሉ አድ ተደርጎ የሚሸጡ የማኒፋክቸሪንግ ፕሮዳክት ፕሮዳክቶች እንደ ያለቀለት ቆዳ ማለት ነው። ይሄ እንግዲህ ቫሉ አድድ ሆኖ የሚወጣ ማለት ነው። ወደ ጣሊያን ይሄዳል። ቅድም ብዬ እንደገለጽኩት ከሁሉም በላይ ደግሞ ወደ ጫማ እና ወደ ጓንት እየተለወጠም የምንሸጥበት ሁኔታ አለ። አሁን ጫማ በብዛት ወደ አውሮፓ እየተመረተ ይሄዳል። ምን ያህል ይሆናል? አቶ ታደሰ፣ አውሮፓ ከኢትዮጵያ ጋር ኢትዮጵያ ከአውሮፓ ጋር ያላት የንግድ ልውውጥ በዓመት ሲሰላ ምን ያህል ይሆናል? እንግዲህ ይሄንን ለመግለጽ ማቴሪያሎች ማየት ይጠይቃል ማቴሪያሎችን የቤተሰብ አሰባሰብ ዶኩመንት ማየትን ይጠይቃል። እንዲያው አንዱም ይሄንን ጥያቄ ያነሳሁበት ጉዳይ ምንድን ነው? ዩናይትድ ስቴትስና ኢትዮጵያ እንዲሁም ሌሎች የአፍሪካ ሀገሮች አገዋ የሚባል ዩናይትድ ስቴትስን ገበያ ለተለያዩ የአፍሪካ ምርቶች የሚከፍት ስምምነት አላቸው። አውቃለሁ ደግሞ ከአውሮፓ ህብረትም ጋር ተመሳሳይ እንዲያውም በስፋት ገበያ የሚከፍት እንደሆነ ነው የሚገለጽለት ስምምነት አላችሁ። እስቲ ስለዚህ የንግድ ስምምነት ምክንያቱም የታሪፍና የታሪፍ ያልሆኑ የንግድ ልውውጦችን የሚያግዱ ሁኔታዎችን ከማስቀረት አንጻር እነዚህ ስምምነቶች ወሳኝ ስለሆኑ እስቲ እሱን ያብራሩልን። አውሮፓ ጋር ያለን የንግድ ስምምነት በተለይ ከ አፍሪካ ሀገሮች ኢትዮጵያም ጨምሮ ያው የተለየ ድጋፍ አላቸው። እንግዲህ እንደተባለው ከአሜሪካ አገዋ በሚል የሚጠራ ሲሆን ከአውሮፓ ደግሞ ኤቭሪቲንግ በት አርምስ ይባላል። ለኮታና ያለ ታሪፍ ወደ አውሮፓ ከኢትዮጵያና ከተመረጡ አፍሪካን ሀገሮች መሸጥ ይቻላል፣ ያለ ኮታ እና ያለ ታሪፍ። ይህም እንግዲህ ሁሉም ምርቶች ያለ ጦር መሳሪያ ማለት ነው። ከጦር መሳሪያ በስተቀር ማለት ነው። ይህ እንግዲህ የአውሮፓ ዩኒየን ለአፍሪካ ሀገራት የሰጠው ማበረታቻ ነው። ንግድና ምጣኔ ሀብትን አደመጥን። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ደግሞ ጤና ነክ ዝግጅት ይቀርባል። ለአፍሪካ የጤና ባለሙያዎች የጋራ መድረክ ይፈጥራል የተባለ የመላ አፍሪካ የህክምና ዶክተሮችና የጤና ጉባኤ ከሁለት ሳምንታት በኋላ አዲስ አበባ ላይ ይካሄዳል። በአይነቱ በአፍሪካ የመጀመሪያ እንደሆነ የተገለጠውን ጉባኤ ከሚያዘጋጁት ድርጅቶች ተወካዮች ጋር ቆይታ ያደረገው የአዲስ አበባ ዘጋቢ እስክንድር ፍሬው ነው። ተከታዩን ልኳል። የፓን አፍሪካ የህክምና ዶክተሮችና የጤና ጉባኤን የሚያዘጋጀው መሰረቱን ካሊፎርኒያ ያደረገው ዩኤስ ዶክተርስ ፎር አፍሪካ ከኢትዮጵያ አየር መንገድ ፒፕል ቱ ፒፕል ከተሰኘው ድርጅትና ከሌሎች አጋሮቹ ጋር በመተባበር ነው። ጉባኤው በአይነቱ የመጀመሪያ መሆኑን የሚገልጹት የዩኤስ ዶክተርስ ፎር አፍሪካ መስራችና ስራ አስፈጻሚ ዶክተር ቴዳ አለማየሁ አላማውን ለቪኦኤ አብራርተዋል። አፍሪካ ውስጥ ያሉት ተባባሪዎች እስፔሻሊ ሜዲካል ዶክተሮቹንና ፕሮፌሽናሎቹን እንዴት ማገናኘት እንችላለን? እንደዚህ ተለያይቶ መስራቱ ያለ ነው የተለመደ ነው። ግን እንደዚህ አይነት ደግሞ ትልቅ ጃንጥላ ኮንፈረንስ አዘጋጅቶ እነሱን አንድ የሰብስቦ ደግሞ እንዲወያዩ ችግራችን ምንድን ነው እንዴት ሊፈታ መንገድ መዘርጋት እንደሚቻል ያን ሁሉ ኦፖርቹኒቲ ለመስጠት ነው ጥረት በስተ መጨረሻ አንድ የጋራ የሆነ አፍሪካዊ ማህበር ወይም ድርጅት እንደምታቋቁሙ ገልጸዋል። ሌላስ ምንድን ነው ማሳካት የምታስቡት በዚህ ስብሰባ ማጠቃለያ ላይ? የአፍሪካ ህብረትንም ድጋፍ እንዳገኘ ገልጸዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ዙማ ይገኛሉ ብለዋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይገኛሉ ብለዋል። ሌሎች አፍሪካ መሪዎች እንደሚገኙ ተጋብዘዋል ተጋብዘዋል። እና ምን ለማስታካት ታስባላችሁ? እንግዲህ ይሄ የጤና ጉዳይ ነው አይደለም። ጤና ፖለቲሻ ወይም ሆነ የአፍሪካ ቼርፐርሰን ዶክተር ዙማን ቢሆኑ የፕራይም ሚኒስትር ኢትዮጵያን ቢሆኑ የሌሎች ፕሬዚደንቶችም የተጋበዙት ቢሆኑ ሁሉም ሰው ናቸው። ሁላችንም ስንታመም ሁለት ቦታ ነው የምናየው። አንደኛው ለእግዚአብሔር መጸለይ ነው አይደለም። ሁለተኛው ደግሞ ዶክተር ጋር ነው የምንሄደው። ስለዚህ እነዚህ ዶክተሮች በጣም የሚፈለጉ ናቸው። በዚህ የአፍሪካ ብቻ ሳይሆን በዓለም ውስጥ ያለ ነው እና እንደዚህ አይነት በጣም ጎበዝ የሆኑ ኤክስፐርቶች ዶክተሮቻችን ከአፍሪካ ተወልዶ አድገው ተምረው ዓለምን የሚያንቀሳቅሱ በዛ ፊልድ እንደዚህ አይነት ሪሶርስ ያለን፣ እንዴት ይህንን ያሁን የአፍሪካ ሪሶርስ፣ ይሄን የሚያክል ጠቃሚ ዜጎች እንዴት አድርገን ምን አይነት ፕላትፎርም መዘርጋት አለብን? የነሱ አሁን የዶክተሮቹ ኮንሰርን ሊኖር ይችላል። ምንድን ነው ማየት የሚፈልጉት? በፖሊሲም በኩል ጤናውንም እንዴት ማሻሻል እንደሚችሉ ምን አይነት መንገድ you መስራት እንደሚችል በዛ ዘርፍ እነሱ ናቸው ማወቅ የሚችሉት። እንደዛ አይነት ነገር ለማድረግ አትሊስት ንግግሩን ሁሉ ለመጀመር መሰባሰብ ጥሩ ነው። አፍሪካ ዋይድ አሁን ይሄ አይዲያ ቀላል አይዲያ ሆኖ አይደለም። የአፍሪካ ዩኒየን ቼርፐርሰን የሚያክል ባለስልጣን ተደስተው ንግግር ለማድረግ የተዘጋጁት ሌሎቹ ሚኒስቴሮች፣ የናይጄሪያውም፣ የባውች ስቴት ኮሚሽነሩም ሁሉም ለመምጣት ፈቃድ ኖሯቸው የተዘጋጁት ይሄ አይዲያ ተደርጎ አልታወቀም ከዚህ በፊት እና የአፖርቹኒን አይተው እነሱም በመንግስቶቻቸው ምን ምን ነገር እንደሚካሄድ ሊገልጹ ነው የሚመጡት። አሁን አንደኛው ትልቅ አቺቭመንት የሚሆነው እነዚህ ዶክተሮች የአፍሪካ ዜና ባለሙያዎች ማህበራት ማህበራት እነሱን ነው የጋበዝነው። አሁን እነሱ የእነሱ ማህበራት አባላቶቹን እያሳወቁ የዚህ ኮንፈረንሱን አባላቶቻቸውም ሀያ የሚሆን አስር የሚሆን ሰላሳ ቢሆን ይዘው የሚመጡበት መንገድ ነው እየተዘጋጀ ያለው እና እነዛ መጥተው ሪፕሬዘንት አድርገው ያን ሀገር ተወያይተው እሹን ዘርግተው ከፖሊሲ ሜከሮቹ ጋር እንደዚህ አይነት ንግግር ተደርጎ ተደርጎ አንድ ነገር ተፈጥሮ እንዲካሄድ ነው እና ይህ የሚፈጠረው አሶሲዬሽን የፓን አፍሪካ ሜዲካል ዶክተርስ እና ሄልት ኬር አሶሲዬሽን ሲመሰረት አሁን ያ የተመሰረተው ጃንጥላ ነው። እንደዚህ አይነት ኮንፍረንሱን የይዚው የሚሄደው በየአመቱም በየሁለት አመቱ በየሶስተዋት የሚካሄድ የሚባለውን አሶሲዬሽን ነው የሚወስነው። እና ያንን ስታብሊሽ መደረግ መቻሉ ሲቻል ትልቅ አቺቭመንት ነው። ክሬዲብሊቲ ይሰጠዋል። ጉባኤውን ለማዘጋጀት የተቋቋመውን አገራዊ ኮሚቴ የሚመሩትም ዶክተር ተዋበች ቢሻው ናቸው። ዶክተር ተዋበች የተለያዩ ማህበራትንና ድርጅቶችን በኃላፊነት በመምራት ይታወቃሉ። ይህ ጉባኤ የአንድ ጊዜ ጉባኤ ከመሆን የዘለለ ፋይዳ እንደሚኖረው ተስፋ አድርገዋል። ቅድም ያነሳው ጥያቄ ያለ ጉባኤ ውይይት ሆኖ ይቀራሉ የሚል ያ ስጋት አለኝ፣ ስጋቴ ነው። ነገር ግን ደግሞ ይሄ እንዳይሆን ምን ማድረግ አለብን የሚለውን ከወዲሁ መታሰብ አለበት እና ዶክተርስ ፎር አፍሪካ መስራች እና ፕሬዚዳንት ሲናገሩ እንደነበረው ዶክተርስ ፎር አፍሪካ ፎር አፍሪካ ሲናገሩ እንደነበረው በዚህ ብቻ የሚቀር ሳይሆን ወደፊት የፖሊሲውን መውሰን ኢንቨስትመንቱን ወደዚህ አትራክት ለማድረግ ና ለየት ባለመልክ የጤና ባለሙያው ኔትወርክ और कुछ नो ለአፍሪካ ደህንነትና ሰላም ለህዝቦቿ ጤንነት እንዲተጋ ለማድረግ ነው። ስለዚህ ስጋት ቢኖርም፣ ምክንያቱም ብዙ ውሳኔዎች አሉ በእኛ በፕሮፌሽናል ሶሳይቲስ ቀርቶ በመንግስታትም ተፈርሞ ብዙ ነገር ከተደረገ በኋላ ያ ዶክመንት ዝም ብሎ ዶክመንት ሆኖ ይቀመጣል። በእኛ ሀገር ደግሞ ይህንን በአህጉራችንም በአጠቃላይ ይህ ለመሆኑ በዚህ ጊዜ የተወሰደ ውሳኔ ምን ደረሰ ተብሎ ተጠያቂነትም ውስጡ አይገባም። ስለዚህ አሁን በተቻለ መጠን ሲሆን ከነዚህ ልምድ በመነሳት ተጠያቂነት ውስጡ ለማስገባት የሚቻልበት መንገድ አለ ወይም የሚለውንም ይህንን ምንትን ከፈረሙ በኋላ እናግዛለን ካሉ በኋላ ባለሙያዎችም እንሳተፋለን ካሉ በኋላ ስልቱም ይዘረጋል ከተባለ በኋላ ባይዘረጋስ የሚለውን ማን ነው ተጠያቂ? ያ ተጠያቂ ተለይቶ ይታወቅና ለተጠያቂነቱ ኃላፊነትና የሚያስፈልገው ድጋፍ ተሰጥቶት ተጠያቂነቱ እንዲወጣ ማድረግ ነው እና ይሄ በቮለንቲር ባለሙያዎች ላይ የተመሰረተ ስለሆነ አንደኛ በትጋት ይሳተፋሉ የሚል ተስፋ አለ። በሌላ በኩል ደግሞ በቮለንቲር የተመሰረተ ስለሆነ በጎ ፈቃደኝነት በበጎ ፈቃደኝነት ያ በጎ ፈቃደኝነት ከቀዘቀዘ ምን ይሆናል የሚለው ደግሞ ስጋት አለ። ግን እስቲ እኔ የመመኘውና ጥረት ማድረገው እዚህ ውስጥ የምለፋውና አስተዋጽኦ ማድረግ የምመኘው ለውጥ ለማምጣት የሚያስችል ፕላትፎርም ይፈጥራል ብዬ ነው። በተለይ ደግሞ አሁን የጤና ባለሙያ ፍልሰት ላይ የአፍሪካ ባለሙያዎች በዓለም ውስጥ በብዛት አሉ። ትልልቁን ስራ እየሰሩ ያሉት የአፍሪካ ባለሙያዎች ናቸው። ሀምስት ቶፕ ኖች ባለሙያዎች ከአፍሪካ የሄዱ ናቸው፣ በአለም ውስጥ ያሉት። በየአመቱ ከ20 ሺህ በላይ ባለሙያ ወደ አደጉ ሀገሮች ይፈልሳል። ይህ ግሩ እነማንን ያካትታል? ለምሳሌ ባለሙያ ሲባል ሜዲካል ዶክተሮች ናቸው ወይ? ዶክተሮችም፣ ነርሶችም፣ የጤና ባለሙያዎችም፣ ማኔጀሮችም፣ ዴሞግራፈሮች፣ ስታቲስቲሽያንስ እነኝ፣ የተለያየ በጣም ብዙ ነው የጤና ዘርፍ። እነኚህ ሰዎች የትም ሄደው ኑሯቸውን መስርተው ፕሮፌሽናል እና በህይወታቸው የተመቻቸ አድርጎ ለመምራት መብት አላቸው። ነገር ግን ያ ሲሆን ደግሞ ምን አይነት ግዴታ አብሮ ሊመጣ ይችላል? ምን አይነት ኔትወርኪንግ መፍጠር ይቻላል? የሄደው እዚህ ካለው ጋር አብሮ ተገናኝቶ ሊሰራ የግንኙነት መረብ እንዴት መፍጠር ይቻላል እንዴት መፍጠር ይቻላል ያ የግንኙነት መረብ ደግሞ እውቀትን ለማሸራሸር እንዴት አይነት አስተዋጽኦ ሊያደርግ ይችላል? የዚህ ጉባኤ ውጤት ያንን ለማየት መወሰንና መከታተልም ይገባዋል። የአፍሪካን ህብረት በተለያዩ ጊዜዎች ዳያስፖራው ስድስተኛ ሪጅኔ ነው ብሎ አሳውቋል። ስለዚህ ምን ያህል የጎላ ቦታ ከተሰጠው እንዴት አድርጎ አስተዋጽኦ ሊያደርግ ይችላል የሚለውን ደግሞ አብሮ ከውስጡ መሰራት አለበት እና ይሄ ፓን አፍሪካን ስለተባለ ከአፍሪካ ዩኒየን ጋራ ከአፍሪካ ዩኒየን ደጋፊዎች ጋራ፣ ለምሳሌ ኤሮፒያን ዩኒየን፣ የአሜሪካን ተራድኦዎች እነኚህ እነኚህ የኤዥያም አሁን ብዙ አፍሪካን ልማት ላይ አስተዋጽኦ የሚያደርጉ አሉ። የአፍሪካ ልማት ላይ ኢንቨስት የሚያደርጉ አሉ። እና እነኚህን በተቀናጀና ስልት ባለው መልክ ለሀገር በሚጠቅም መልክ ይሄ ባለሙያው ስብስብ ሀሳቦችን አውጥቶ ሊያግዝ ይችላሉ። በጉባኤው ዝግጅት እየተሳተፉ ካሉት አንዱ የዛምቢያ ዓለም አቀፍ ንግድና ኢንቨስትመንት ማዕከል ዋና ስራ አስፈጻሚ ሴባስቲያን ኮፑላንዴ ናቸው። ለዚህ ጉባኤ ትክክለኛ ጊዜው አሁን ነው ይላሉ። በርካታ የአፍሪካ ሀገሮች ነፃ ከወጡ ከ50 ዓመታት በኋላ የአፍሪካ የጤና ባለሙያዎችና የሕክምና አገልግሎት ሰጪዎች አብረው ተቀምጠው ልምድ ለመለዋወጥ የምርምር ውጤቶቻቸውንም አብረው ለማየት የተሻሉ ተሞክሮቻቸውንም ለመጋራት ትክክለኛ ጊዜ ይመስለኛል። አፍሪካ አቀፍ የሆነ የጤና አገልግሎት ስትራቴጂ መቅረጽ እንድንችል እንደ አውሮፓውያን አቆጣጠር ከግንቦት 21 እስከ 23 በአዲስ አበባ በሚካሄደው ጉባኤ ማጠቃለያ የአፍሪካን የጤና ባለሙያዎች በአንድ ጥላ ስር የሚያሰባስብ ተቋም እንደሚፈጠር ተስፋ ተደርጓል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ፕሮግራም ሲያልቅ የሚጫወተው የሙዚቃ መዝጊያ ሙዚቃ በቴክኒክ ምክንያት ሊጫወት አልቻለም። መኪናው እምቢ ያለ። ቀጥሎ ያለው ፕሮግራም ምንድን ነው? ሐኪሞን ይጠይቁ የአሉላ ከበደ የዛሬ ዝግጅቱ በሕክምናው አነጋገር ስሊፕ አፕኒያ በመባል በሚታወቅ የሕመም ሁኔታ ዙሪያ ከአድማጮች የተላኩ ጥያቄዎችን መነሻ በማድረግ የተጀመረ ተከታታይ ዝግጅት ሁለተኛ ክፍል ቅንብር ነው። ሙያዊ ትንታኔውን የሚሰጡን ዶክተር ደረጀ ሳህሌ በዚህ በዩናይትድ ስቴትስ በቴክሳስ ክፍለ ግዛት ፎርት ወርዝ የሳምባና ከእንቅልፍ ጋር የተዛመዱ የጤና እውከቶች ሐኪምና ልዩ የሕክምና ክብካቤ የሚጠይቁ የሕመም ሁኔታዎች ክሪቲካል ኬር ባለሙያ ናቸው። ዶክተር ደረጀ ሳህሌ አየው፣ በድጋሚ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ዶክተር ደረጀ በቀደመው ፕሮግራማችን ማንኳረፍ በሙሉ ይሄ ትንፋሽ የሚቋረጥበት ወይም ሰዎች መተንፈስ የሚያቅታቸውና ናጥበው የሚነሱበት ሁኔታ አለመሆኑን ወይም ደግሞ በአብዛኛው በዚህ በማንኳረፍ ሁኔታ ውስጥ የሚታዩ ነገሮች ከዚህ ህመም ጋር ሊዛመዱ የሚችሉ መሆናቸውን ገልጸው ነበር። እስኪ መለስ ብለው አንድ ሁለት ነጥቦችን ያስታውሱን። በዚህ ረገድና ተከታይ ጥያቄዎች ላንሳ። አመሰግናለሁ አሉላ። በጥያቄው ላይ እንደ ተመለከተው የስሊፕ አፕኒያ ወይም ደግሞ የላይኛው የአየር ቧንቧ ሰዎች በመኝታ ያሉ የመጥበብና አንዳንድ ጊዜም ደግሞ በቅጥፈት የመዘጋት በሽታ ብዙ ጊዜ በማንኳረፍ ይገለጣል። ይሄ ማለት ከዘጠና ፐርሰንት በላይ የሚያንኳርፉ ሰዎች ለስሊፕ አፕኒያ የተጋለጡ ናቸው። አንዳንድ ጊዜ ግን ጥቂቶቹ ማንኳረፍ ብቻ ይሆናል። ይሄን ለይቶ ለማወቅ ሰዎች የስሊፕ ስፔሻሊስት የሚባሉትን ሐኪሞች በማየት የእንቅልፍን ሁኔታና ስርዓት የሚከታተሉ እርስ መሰል ሐኪሞች ልክ ነው። እነሱን በማየት እነሱ ደግሞ የእንቅልፍ ጥናት ማዕከል አላቸው በዛ ሄደው በሽተኞቹ አንድ እንደ አስፈላጊነቱም ሁለት ሌሊቶች በማደር ልዩ ጥናት ይደረጋል እና የበሽታው ማረጋገጫ ይመጣል። ከማረጋገጫውን በፊት ምልክቶች አሉ ብዙ ይህንን የሚጠቁሙ ዋነኛው ቅድም እንዳነሳ ነው ማንኳረፍ ቢሆንም፣ ሌሎቹ ግን ብዙ ሰዓት አልጋ ላይ ተኝተው ከአስር እስከ አስራ ሁለት ሰዓት ሌሊት አጥፍተው ነገር ግን ሲነሱ አንድ ሰዓት የተኙ ያህል እንኳን የእንቅልፍ ወይም ማጣጠም የሌላቸው ሁልጊዜ በድካም የሚመላለሱ ጠዋት ሲነሱ ከአልጋ ለመውረድ ከፍተኛ ጫና ያለባቸው ራስ ምታት እንደዚሁም አፍ የመድረቅ ቀኑም ደግሞ በጣም ከፍተኛ ድካም እና ስራ አንድ መወጣት የሚቸገሩ ብሎም ባገኙት ቅጥፈታዊ አጋጣሚ ሁሉ እንቅልፍ የሚያሸልባቸው መኪና እንኳን የቀይ መብራት አቁሟቸው የሚተኙ ብዙ ሰዎች እንዳሉ ነው የምንረዳው። ይህን በሚመስሉ መንገዶች ይገለጣል። በትንሹ የቶሎ ቶሎ የሚቆጡና በትንሹም የመናደድ ባህሪንም ሊያስከትል ወይም ዲፕሬሽን ተብሎ የሚጠራውንም ለማስከተል የሚችል ይሆናል። መልካም፣ ለዚህ በእንቅልፍ ወቅት ትንፋሽ የማጠር ሁኔታ ሊያስከትሉ የሚችሉ በመንስኤነት የሚታዩ ችግሮችን ቢያስረዱን። ምንድን ናቸው ለዚህ ችግር የሚያጋልጡ የሚታወቁ በጥናት የተረጋገጡ መንስኤዎች አሉ? ያው ለችግሩ የሚያጋልጡ ቅድመ ሁኔታዎች በዋናነት የሚታወቀው የሰውነት ውፍረት መጨመር ነው። ያ ማለት በሰው ከሰውየው ቁመት አንጻር የሰውየው ውፍረት ወይም በእንግሊዝኛው በዲማስ ኢንዴክስ ይሉታል። በዛ አይነት ውፍረት ከቁመታቸው አንጻር ብዙ ወፍራም የሆኑ ሲሆን፣ እንደዚሁ የአየር ቧንቧቸው አካባቢ የሚጠራቀመው የስብ ወይም ፋቲ ቲሹ ለእንዲህ አይነቱ ነገር ያጋልጣል። ሁለተኛው ግን አንዳንድ ሰዎች መጠነኛ ጥሩ የሰውነት አቋም እያላቸው ውፍራም ሳይሆኑ ማለት ነው። በተፈጥሮ እንዲሁ የአየር ቧንቧቸው ፍጥረት ችግር ያለበት ይሆንና ካፈጣጠሩ እንደዚሁ ችግር ሊኖረው ይችላል። እነዚህ ጥቂቶቹ ናቸው። በአብዛኛው ግን የሰውነት ውፍረት ነው የመጀመሪያው ቅድመ ሁኔታ። አንድ ሰው ለዚህ ሕመም ሁኔታ ከተጋለጠ በኋላ ሊያስከትላቸው የሚችላቸው የጤና ችግሮች በርካታ መሆናቸው ይታወቃል። ቅድም ወዲያውኑ የሚታዩትን ያ ሰው በቂ እንቅልፍ ካለማግኘቱ በረጅም ሰዓት ተኝቶም ምንም በቂ እንቅልፍ እንዳላገኘ ሰው ነገ ተዳክሞ የሚታይበትን ሁኔታ ጭምር አስረድተዋል። በጤና ችግርነት ይሄ መንስኤ ሆኖባቸው የሚከተሉ ዋና ዋና የሚባሉ የህመም አይነቶች የትኞቹ ናቸው? ምንድነው የሚያስቸግረው የሚያስከትለው ይሄ የህመም ሁኔታ በቀጥታ። አመሰግናለሁ። አሉላ፣ ቅድም በመንደርደሪያው እንደ ተናገርኩት ዋነኛ የበሽታው ማዕከላዊ ችግር ሰዎች ኦክስጅን በቂ ኦክስጅን ወደ ሳንባቸው ለመሳብ መቸገራቸው ነው። ያም ደግሞ እንዳልኩት በደም ውስጥ የሚመላለሰውን ኦክስጅን ይቀንሰዋል። ያም ደግሞ በብዙ ለሰውነት ክፍሎች በተለይም በተለይም ኦክስጅን በጣም በአንገብጋቢነት የሚያስፈልጋቸው እንደ ልብና እንደ ጭንቅላት ወይም ማንጎል የአይነቶቹ የሰውነት ክፍሎች ያ ጥረት ይኖርባቸዋል። በዚህ ምክንያት በሰውነት ውስጥ ከፍተኛ ውጥረት ይፈጠራል። እንደነ አድረናሊን ወይም ሌሎችን የውስጥ ኬሚካሎች ያመርታል ለማምረት ይገደዳል። እነዚህ ደግሞ በጤና ላይ አሉታዊ ውጤት ነው ያላቸው። ለምሳሌ የደም ግፊት፣ አንድ ሰው በከፍተኛ የደም ግፊት ይሆናል። ብዙ ጊዜ ለመድኃኒትም አስቸጋሪ ብዙ መድኃኒቶችን የሚጠይቅ ከአንዱ ወደ ሌላው ወይም የመድኃኒቱ አይነት እየተቀየረ ብዙም ደግሞ ሌላ ሌላ አይነት መድኃኒት ወይም እያንዳንድ ዶሴጁ እየጨመረ እየተሰጣቸውን ሁሉ አስቸጋሪ ይሆናል ለመቆጣጠር። ሌላ ደግሞ የልብ በሽታ ይኖራል። የልብ አመታት ዝብርቅርቅ የሆነ ወይም ኤትሪያል ፊብሪሌሽን የሚባል ወይም ደግሞ የ የልብ በሽታ ወይም ከርት አታክ የምንለውን ሁሉ ያጋልጣል። ሌሎቹን ለመጥቀስ ያህል ስትሮክ ወይም ሚያንጎል ውስጥ ደም መፍሰስ ሚያንጎል ውስጥ ደም መፍሰስ ወይም ደግሞ አዎ፣ ይህንን የመሳሰለና ሽባነትን የሚያስከትል እንደውም በቅርብ የወጡ ጥናቶች እንደሚያስረዱት የስኳር በሽታም ከዚሁ ጋር የተዛመደ ሆኖ ይገኛል። ሌላው በጣም ተግባር በተግባር የምናየው ነገር ሰዎች እንቅልፋም እንቅልፍ ሲሆኑ በእንቅልፍ ጥረት ሲጠቁ እና መኪና በሚነዱበት ጊዜ ከፍተኛ የሆነ አደጋ ራሳቸውም ላይ ሆነ በሌላው መጅ ላይ ብዙ ጊዜ ያደርሳሉ። ዶክተር ደረጀ ሳህሌን እናመሰግናለን። አሁን ዝግጅታችን ይቀጥላል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአሜሪካ መንግስት አቋም አካል የሆነውን የጾታ እኩልነትን ለማረጋገጥና የጾታ ጥቃትን ለማጥፋት ለሚደረገው ጥረት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዲሞክራሲ ሰብዓዊ መብቶችና ሥራ ቢሮው አማካይነት ለፆታ ጥቃት አጣዳፊ ምላሽና ጥበቃ መርሃ ግብር በመጋቢት 206 ዓ ም መጨረሻ አካባቢ ማስጀመሩን በማሳወቅ ይነሳል የዛሬው ርዕሰ አንቀጽ። ቀጥሎም መርሃ ግብሩ ብርቱ የፆታ ጥቃት ለተፈጸመባቸውና በፆታቸው ምክንያት ሊደርስባቸው በሚችል ጥቃት የከበደ ስጋት ውስጥ ላሉ ፈጣን የገንዘብ ድጋፍ ለማድረግ ያሰበ መሆኑን ይናገራል። ይህ በየትም ስፍራ ከሚፈጸሙ እጅግ የበረቱ የፆታ ጥቃት አይነቶች የተፈጸሙባቸውን ሰዎች ለመርዳት የተፈጠረ በአይነቱ የመጀመሪያ የሆነ ዓለም አቀፍ መርሃ ግብር ነው ብሏል ርዕስ አንቀጹ። ይቀጥልናም መርሃ ግብሩ የሚያንቀሳቅሰው መረብ በጀቱን የሚያገኘው ከውጭ ጉዳይ መስሪያ ቤቱ ሆኖ የሚተዳደረው ግን መንግሥታዊ ባልሆኑ ድርጅቶች ጥምረት መሆኑን አስታውቋል። ከእነዚያ ድርጅቶች መካከል የዓለም አቀፍ አጋርነት፣ ቁልፍ ድምፆች፣ ፕሮሙንዶ ዩኤስ ዓለም አቀፍ የፍልሰት ድርጅት አይኦኤም እና የአሜሪካ የሕግ ባለሙያዎች ማኅበር የሕግ የበላይነት መርሃ ግብር ይገኙበታል። አዲሱ ለጾታ ጥቃት አጣዳፊ ምላሽና ጥበቃ መርሃ ግብር የጾታ ጥቃትን ለማጥፋት በዩናይትድ ስቴትስ ቀደም ሲል በተደረጉ ጥረቶች ላይ የቆመና እነርሱንም የሚያጠናክር መሆኑን የውጭ ጉዳይ ምክትል ሚኒስትር ራበርት በርንስ ማስታወቃቸውን ርዕሰ አንቀጹ አመልክቷል። መርሃ ግብሩ ሶስት ዓላማዎች እንዳሉት የጠቆመው ርዕሰ አንቀጽ እንደሚከተለው ይዘረዝራቸዋል። አንደኛው ለጾታ ጥቃት የተጋለጡ ሰዎች የሕክምና እርዳታን፣ የድንገተኛ አደጋ መጠለያን፣ የሥነ ልቦና ድጋፍንና የሕግ አገልግሎትን የመሳሰሉ አጣዳፊ እገዛዎች ይደረጉላቸዋል። ሁለተኛው መርሃ ግብሩ ከጾታ ጥቃት ጋር በተያያዙ ሕግጋት ማስተማርና መቀስቀስ እንዲሁም መሟገት ሥራዎች ላይ አድቮኬሲ ላይ ያነጣጠሩ ስልጠናዎችን ለመንግስታትና ለሲቪል ማኅበረሰብ ይሰጣል። እነዚህ ስልጠናዎች ለጾታ ጥቃት ፍጻሜ ለሚሰሩ ወንዶችና ሴቶች ሁሉ ብርታትን ያጎናጽፋሉ። በመጨረሻም በመርሃ ግብሩ የታቀፉ ሁሉም አጋሮች በአስራ አንድ ሀገሮች ውስጥ መናኸሪያዎች ወይም መገናኛዎች ያሏቸውን አካባቢያዊና ዓለም አቀፍ አውታሮችን ያደራጃሉ። እነዚህ አውታሮች ከሜክሲኮ እስከ ማሊ ታጂኪስታንና ታይላንድ መረጃዎችን ይለዋወጣሉ። አንዱ ከሌላው ትምህርትና የተሻሉ ልምዶችን ይቀስማሉ። የአጣዳፊ ጊዜ ምላሾችን ያቀናጃሉ። በተጋሯቸው የማስተዋወቅ፣ የማስተማርና ሙግት ወይም አድቮኬሲ ጥረቶቻቸውም አብረው ይሰራሉ ብለዋል፣ ምክትል የውጭ ጉዳይ ሚኒስትሩ በርንስ። ጀንደር ቤስድ ቫለንስ ኢዝ አን ኢንኤክስኪዩዝብል ክራይም አንድ አፍሮንት ቱ ዲግኒቲ። ጾታን መሰረት ያደረገ ጥቃት ይቅር ሊባል የማይገባ ወንጀልና ለሰብአዊ ክብርና መብቶችም ዘለፋ የሆነ አድራጎት ነው። በተለይ ተመጣጣኝ ባልሆነ መጠን በሴቶችና ልጃገረዶች ላይ በርትቶ የሰዎችን የአእምሮ፣ የአካልና የተዋልዶ ጤና ያበላሻል፣ ያጠፋል፣ የምጣኔ ሀብት ዕድሎችን ይነፍጋል፣ የልማት ዕድገትንም ያቀጭጫል፣ የማኅበረሰቦችን ደህንነትና መረጋጋትም ያሽመደምዳል። ዘላቂ መሰረት የሚተክል ውጤት ለማስገኘትም አሉ። ምክትል የውጭ ጉዳይ ሚኒስትር በርንስ የዚህን ፈተና ግዝፈት በሚገባው የምላሽ ብርታትና መጠን መጋፈጥ ይገባናል። እያንዳንዳችን ለጉዳዩ የማያቋርጥ ትኩረት ሰጥተን ቃሎቻችንን ከተግባር ጋር አጣምረን እየሰራን መቀጠል ይገባናል። እናም የጾታ ጥቃትን ወረርሽኝ ለአንዴና ለመጨረሻ ጊዜ ለመደምሰስ በምናደርገው እንቅስቃሴ ወደ ዓለም አቀፉ ጥረት ስንዘልቅ ከጎን በሚሰሙ ጭብጨባዎችና ሙገሳዎች መታለልና መዘናጋት ጨርሶ አይኖርብንም ሲል የዛሬው ርዕሰ አንቀጽ መልእክቱን ደመደመ። ቀደም ሲል የሰማችሁት የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር ከምሽቱ 3 እስከ 4 ሰዓት በ22ና በ25 ሜትር ባንድ ከሚያሰማው ፕሮግራም የዛሬ ዝግጅቱን እዚህ ላይ አበቃ። ነገ ከምሽቱ 1 ሰዓት እስከ 1 ተኩል ከዛም በመደበኛው ከ3 እንዳሁኑ እስከ 4 ሰዓት በምናሰማው ፕሮግራም እንገናኛለን። ከፕሮዲሰራችን ከደሳለኝ መኮንንና ከቴክኒክ መሐንዲሱ ጋር ሆነን ያስተናግድ ናችሁ እኔ ቆንጅ ይታየና አዲሱ አበበ ነን በዚሁ መሰናበታችን ነው። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ነገ እንገናኛለን። በሰላም እደሩ። ደህና ደሩ።